የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን ባለፉት ስምንት ወራት ከግዢ ጋር በተያያዘ ብቻ መንግስት ሊያጣ ይችል የነበረውን ከስድስት መቶ ሚሊዮን ብር በላይ ገንዘብ ማዳኑን ገልጿል። የተሻለ ደሞዝ ፍለጋ ከኮሚሽኑ የሚፈልሰው የሰው ኃይል የገጠመው ከባድ ችግር እንደሆነም ኮሚሽነሩ ለተወካዮች ምክር ቤት ገልጸዋል። መለስካቸው አምሃ ተከታትሏል። ዛሬ የኮሚሽኑን የ2007 በጀት ዓመት የ11 ወራት የእቅድ አፈጻጸም ዘገባ ለሕዝብ ተወካዮች ምክር ቤት ያቀረቡት ኮሚሽነር አሊ ሱሌይማን ዘገባቸውን ልዩ ልዩ የሥራ እንቅስቃሴዎችን በዳሰሱ ክፍሎች አደራጅተውታል። ከእነዚህ የኮሚሽኑ የሥራ እንቅስቃሴዎች አንድ ብለው ያሉት አስቸኳይ የመከላከል ሥራዎችን ነው። አቶ አሊ ሱሌይማን ህግን ባልተከተለና በተሳሳተ መልኩ እየተፈጸሙ መሆናቸውን የሚጠቁም መረጃ ሲደርስ ጉዳዩን የማጣራት ስራ በማከናወን ተገቢው የማስተካከያ እርምጃ እንዲወሰድ እንዲሁም ግልጽነትና ተጠያቂነት ያለው ፍትሐዊ አሰራር በየተቋማቱ እንዲሰፍን የማድረግ ስራ ኮሚሽኑ እንደሚያከናውን ገልጸው፣ ይህም ባልተገባ የግዥ አፈጻጸም ስርዓት ሊባክን የሚችል ሀብትን የማዳን ስራን የሚያካትት ነው ብለዋል። በዚህ አኳያ ኮሚሽኑ እስካለፈው ሚያዚያ 30 ቀን 2007 ዓ.ም ያከናወነውን አቶ አሊ ሱሌማን ገልጸዋል። ከዚህ አንጻር በተያዘው በጀት ዓመት ግልጽነት የሌላቸውና ከሕግና ስርዓት ውጭ የሆኑ ግዢዎችን በማረም ተፈጻሚ እንዲሆኑ በመደረጉ የዚሁ ተግባር ዋነኛ ዓላማ የሆነውን የተቋማትን አሰራር ለማስተካከልና ፍትሐዊ የሆነ የውድድር ሁኔታ ማመቻቸት ከመቻሉ ባሻገር በግዢ ሂደቱ ሊባክን ይችል የነበረውን ከብር ስድስት መቶ አርባ አምስት ሚሊዮን በላይ የሆነ ገንዘብ ለማዳን ተችሏል። ለምክር ቤቱ የቀረበው ይህ የኮሚሽኑ ሪፖርት እንደሚያመለክተው እንደዚህ ያለ አግባብነት የሌላቸው ወይንም ህገወጥ ግዢ በአብዛኛው የተከናወኑባቸው ከፍተኛ የትምህርት ተቋማት ናቸው። ለምሳሌ በጅማ ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ፣ በአምቦ ዩኒቨርሲቲ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በአርባ ምንጭ ዩኒቨርሲቲ ከፍተኛ የመንግስት ገንዘብ ከአደጋ የዳነባቸው ተቋማት እንደሆኑ በዘገባው ተመልክተዋል። ከአደጋ ተረፈ ከተባለው 645 ሚሊዮን ብር ላይ የአርባ ምንጭ ዩኒቨርሲቲን ሳይጨምር 598 ሚሊዮን በተጠቀሱት ከፍተኛ ትምህርት ተቋማት ውስጥ አደጋ አንዣቡበት የነበረ የመንግስት ሀብት እንደነበረ ሪፖርቱ ያመለክታል። ኮሚሽኑ የሚያከናውናቸው ስራዎች ለህዝቡ ምን ያህል እርካታ ይሰጣል ለሚለው ጥያቄም ጥናት እንዳስጠና ኮሚሽነር አሊ ሱሌማን አብራርተዋል። በኮሚሽኑ በየሁለት ዓመቱ የሚካሄደው ሀገር አቀፍ የዳሰሳ ጥናት የጸረ ሙስና እንቅስቃሴ ላይ የህብረተሰቡ ወይም የባለድርሻ አካላት የእርካታ ደረጃ ለማወቅ በአዲስ አበባ በድሬዳዋና በተወሰኑ የክልል መስተዳድር ዋና ዋና ከተሞች ናሙና ተወስዶ በተካሄደ የዳሰሳ ጥናት በኮሚሽኑ የጸረ ሙስና ትግል እንቅስቃሴ ላይ በጣም ከፍተኛ እርካታ አለን ያሉት አርባ ስድስት ነጥብ ዜሮ ሁለት ፐርሰንት ሲሆኑ መካከለኛ እርካታ አለን ያሉት ሰላሳ አምስት ነጥብ አንድ በጣም ዝቅ ከፍተኛ ነው። ዝቅተኛ እርካታ አለ ያሉት 12 ነጥብ 8 ሲሆኑ አናውቅም የሚሉ ምላሽ የሰጡት ደግሞ 10% መሆናቸው በተደረገው ጥናት ተረጋግጧል። የኮሚሽኑ ሪፖርት እንደሚለው እየተከናወኑ ያሉ የሙስና ተግባራትን በተለያየ ደረጃ ለመከላከልና ለማምከን ከሚያከናውናቸው ተግባራት ጀምሮ በአስተሳሰብ ደረጃ ህዝቡ ሙስናን እንዲጠየፍ ለማድረግ በርትቼ እየሰራው ነው ይላል። ይሁንና በእቅዱ ዘመን ኮሚሽኑን ከተፈታተኑት ችግሮች ዋነኛው የማስፈጸም አቅም ውሱንነት እንደሆነ ይገልጻል። በቅድ ዘመኑ ኮሚሽኑ ከተፈታተኑት ችግሮች ዋነኛው የማስፈጸም አቅም ውስንነት በተለይም ለተሻለ ጥቅም የሚደረገው ፍልሰት ያስከተለው ከፍተኛ የሰው ኃይል የባለሙያ ጥረት ነው። ከፓርላማ አባላት ከቀረቡት ጥያቄዎችና አስተያየቶች መካከል በኮሚሽነሩ በተጠቆመ የሰው ኃይል ፍልሰት ላይ ያነጣጠሩ ነበሩበት። ችግሩን ከኪራይ ሰብሳቢነት ጋር ያያያዙ አስተያየቶች ተሰንዝረዋል። የአመለካከት ለውጥ እንዲመጣ ጥረት መደረግ እንዳለበት የጠቆሙም አስተያየቶች ነበሩ። የኮሚሽነር አሊ ሱሌማን አስተያየት ደግሞ ይህ ነበር። ምናልባትም ብዙ ጊዜ ልናነሳው የማንፈልገው የሰው የኢኮኖሚ አቅም፣ የክፍያ መጠን አብረን ማሰብ ያለበት ይመስለኛል። መቼም ልጁ ታሞበት ማሳከሚያ ያጣ የመንግስት ሰራተኛ አይሳሳትም አትበሉ። ለልጁ ቤት ሲዳቦ መግባት የሚሳነው አባት ልጁ በረሃብ እንዲሞት ይፈቅዳል ብላቸው አታስቡ። ስለዚህ ትክክለኛ ችግሩን ለመፍታት ትክክለኛ ፕሮብሌሙን ማወቅና ትክክለኛ ሶሉሽን መፈለግም አብሮ ማየት ይጠይቅ ይመስለኛል። ስለዚህ ብዙ ጊዜ ብንነግረው ብንነግረው ሌላ የሚያሸንፈው አደጋ አለ። ከኛ ንግግር ከኛ ዲስኩር ያለፈው የሚያሸንፈው ነገር አለ፣ ጠንካራ ነገር አለ። ስለዚህ ያንን ማየት የሚጠይቅ ይመስለኛል እና የተቀናጀ ስራ መሰራት ያለበት መሆኑን ለመለስ ፈልጌ ነው። የተወካዮች ምክር ቤት አባላት ሊያነሷቸው ጥያቄዎች ኮሚሽነሩ መልሱ ሰጥተዋል። ሙስናን በሚፈለገው መጠን እንኳ ዝቅ ለማድረግ ገና ብዙ ድካም እንደሚጠይቅም ኮሚሽነሩ አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።